የአሜሪካ ድምፅ ነው በ22 በ25ና በ31 ሜትር ባንድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ታህሳስ 23 2016 ዓ ም ዝግጅታችን ጀመረ ሰላም ጤና ይስጥልን፣ አድማጮቻችንና ተመልካቾቻችን፣ እንደምን አምሽታችኋል? የአሜሪካ ድምፅ የዛሬ ማክሰኞ ዝግጅታችን የምሽቱ ዝግጅታችን ጀምረዋል። ፕሮግራሙን በመምራት አብሬያችሁ የማመሻው አስማማው ነው ነኝ። ለዓለም ዜናዎች ደግሞ ደረጀ ደስታ እዚሁ አጠገብ ያለ፣ እንዲሁም ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። የምሽቱ ዝግጅት ዋና አዘጋጅ ቆንጅት ታየናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት ድረስም የተለያዩ ዝግጅቶችና ዜናዎችን ይዘን ወደ እናንተ የምንቀርብን የሚሆነው። እስከዚያም ድረስ አብረናችሁ እንቆያለን። እናንተም ከኛ ጋር እንድትቆዩ ጋብዛለሁ። ለምሽቱ የዓለም ዜናዎች ወደ ደረጀ ልምራችሁ። ጤና ይስጥልን አድማጮች፣ እንደምናመሻችሁ። ለምሽቱ ዋና ዋና ዜናዎች ሶማሊያ የኢትዮጵያ አምባሳደሯን ጠራች፣ በደቡብ አፍሪካ በዘር ማጥፋት የተከሰሰችው እስራኤል ከዓለም ፍርድ ቤት እቀርባለሁ ስለማለቷ፣ በጃፓን ርዕደ መሬት አርባ ስምንት ሰዎች ስለመሞታቸው የሚሉትና ሌሎችንም ይዘናል። አሁን ወደ ዝርዝሩ እናልፋለን። በኢትዮጵያና በሶማሊላንድ መሪዎች መካከል ትናንት የተፈረመውን ኢትዮጵያ የባህር በር የምታገኝበት መግባቢያ ሰነድ ተከትሎ ሶማሊያ በኢትዮጵያ የሚገኙ አምባሳደሯን ጠርታለች። ሶማሊያ አምባሳደሯን አብዱላሂ ዋርፋን የጠራቻቸው ስምምነቱን አስመልክቶ ዛሬ አስቸኳይ ካቢኔ ስብሰባ ካካሄደች በኋላ ሲሆን ከስብሰባው በኋላ ባወጣችው መግለጫ በማንኛውም ሕጋዊ መንገድ ግዛቷን እንደምትከላከል አስታውቃለች። የሶማሊያ ፌዴራል መንግስት ባስተላለፈው ባለ ዘጠኝ አንቀጽ የውሳኔ ሀሳብ ኢትዮጵያና ራስ ገዟ ሶማሊላንድ ትናንት የደረሱት ስምምነት ህጋዊ መሰረት የሌለውና ተፈጻሚ ሊሆን የማይችል ነው ብለዋል። ስምምነቱ ለሃምሳ ዓመታት የሚዘልቅ ሊዝና እየታደሰ የሚቀጥል መሆኑን ትናንት የገለጹት የብሔራዊ ደህንነት አማካሪ ሚኒስትር ሬድዋን ሁሴን ኢትዮጵያ ሶማሊላንድ ውስጥ የጦርና የንግድ ሰፈር እንዲኖራት የሚፈቅድ መሆኑን ተናግረዋል። ኢትዮጵያ ወደ አደን ባህረ ሰላጤ የባህር በር ልታገኝ የምትችልበትን የመግባባያ ሰነድ ትናንት ታህሳስ 22 2016 ዓ ም አዲስ አበባ ላይ የፈረሙት ጠቅላይ ሚኒስትር አብይ አህመድና እንደ ሀገር ዓለም አቀፍ እውቅና የሌላት የሶማሌላንድ ፕሬዚዳንት ሙሴ ቢሂ አብዱ ናቸው። የኢትዮጵያው ጠቅላይ ሚኒስትር አብይ ጽህፈት ቤታቸው ውስጥ ከተከናወነው የፊርማ ስርዓት በኋላ በሰጡት አስተያየት ስምምነቱ ከኢትዮጵያ ጉልህ ስብራቶች መካከል አንዱን የሚጠግን ነው ብለዋል። ፈረንሳይ፣ ሌላ ተጨማሪ ማስታወቂያ እስኪሰጥ ድረስ በኒጀር የሚገኘውን ኤምባሲዋን ዘግታለች ሲል የአገሪቱ የውጭ ጉዳይ ሚኒስቴር ዛሬ ማክሰኞ ተናግሯል። ውሳኔው የተሰጠው የፓሪስ ቁልፍ አጋር በሆነችው ኒጀር የተካሄደውን መፈንቅለ መንግስት ተከትሎ የመጨረሻዎቹ የፈረንሳይ ወታደሮች አገሪቱን ለቀው ከወጡ ከሁለት ሳምንታት በኋላ ነው። በኒጀር የሚገኘው የፈረንሳይ ኤምባሲ ተከታዩ ነገር እስኪገልጽ ድረስ ተዘግቷል ሲል የውጭ ጉዳይ ሚኒስቴር ባወጣው መግለጫ ቢያስታውቅም ልዑኩ ከፓሪስ የሚያደርገውን እንቅስቃሴ ግን እንደሚቀጥል ገልጿል። መፈንቅለ መንግስቱ ከተካሄደ ወዲህ ላለፉት አምስት ወራት ኤምባሲያችን ከባድ መሰናክሎች አጋጥሞታል፣ ይህም ተልእኮውን ለመፈጸም የማይቻል ያደርገዋል ሲል በተልእኮው ዙሪያ እገዳን ጨምሮ በአዲሶቹ ወታደራዊ መሪዎች የተባረሩትን የፈረንሳይ አምባሳደርን ጨምሮ አብዛኞቹ የኤምባሲው ሰራተኞች ከተወሰነ ጊዜ በፊት ለቀው መውጣታቸው በኤኤፍፒ ዘገባ ተጠቅሷል። ወታደሩ እንደ አውሮፓ አቆጣጠር ሐምሌ 26 የተመረጡትን የሀገሪቱ መሪ መሐመድ ባዙምን ከስልጣን ያስወገደ ሲሆን ከፈረንሳይ ጋር የነበረውን የመከላከያ ስምምነቶችን ሰርዘዋል። የቀድሞው ፕሬዚደንት ባዙም በኒያሚ በቁም እስር ላይ ይገኛሉ። አንድ የዩናይትድ ስቴትስ ባለስልጣን ባለፈው ጥቅምት እንደተናገሩት ዋሽንግተን ወደ አንድ ሺህ የሚጠጉ ወታደሮቿን በኒጀር እንደምታቆያቸው ገልጸዋል። ነገር ግን የኒጀር ኃይሎችን እያሰለጠነች ወይም እየረዳች አይደለም ብለዋል። የእስራኤል ጠቅላይ ፍርድ ቤት የራሱን አንዳንድ ስልጣኖች የሚገድበውን ከፍተኛ ብሔራዊ ተቃውሞ የቀሰቀሰውን የጠቅላይ ሚኒስትር ቤንጃሚን ኔታንያሁን የቀኝ ክንፍ መንግስት ያወጣውን ህግ ትናንት ሰኞ እንደ ኤሮፓ አቆጣጠር ጥር 1 2024 ውድቅ አድርጎታል። ህጉ በኔታንያሁ በሃይማኖታዊና ብሔራዊ አጋሮቻቸው ጥምርነት የቀረበ ሲሆን በእስራኤል ውስጥ ከፍተኛ መቃቃርን የፈጠረ እንደነበር ተመልክተዋል። በአገሪቱ የዴሞክራሲ መሪዎች ላይ ስጋት ይፈጥራል በሚል የምዕራባውያን አጋሮችን ያሳሰበ ሰፊ የዳኝነት ማሻሻያ አካል እንደነበረም ተነግሯል። የትናንቱ የፍርድ ቤት ውሳኔ ሐማስ እንደ ኤሮፓ አቆጣጠር ህዳር ሰባት በደቡብ እስራኤል ጥቃት ከደረሰባት ጊዜ ጀምሮ በጦርነት ዘገባዎች ተሞልታ በነበረችው እስራኤል ውስጥ ተመልሶ አብይ ዜና ሆነዋል። በፍርድ ቤቱ የቀረበው አዲሱ ህግ የመንግስትና የሚኒስትሮችን ውሳኔ መሻር የሚያስችሉትን ሁሉንም የጠቅላይ ፍርድ ቤቱን ስልጣኖች ብቻ ሳይሆን አንዱን ብቻ የሰረዘ እንደነበር ተመልክቷል። የተሰረዘው ጠቅላይ ፍርድ ቤቱ ምክንያታዊ አይደለም ብሎ የጠረጠራቸውን የመንግስት ውሳኔዎች ውድቅ የማድረግ ስልጣኑን እንደነበር ተጠቅሷል። ከጠቅላይ ፍርድ ቤቱ 15 ዳኞች መካከል ስምንቱ ህጉ እንዲሻር ድምጽ መስጠታቸውን ፍርድ ቤቱ አስታውቋል። አብዛኞቹ ዳኞች ህጉን ለመቃወም የወሰኑት የእስራኤልን ዴሞክራሲ በእጅጉ ስለሚጎዳ ነው ሲል ፍርድ ቤቱ በውሳኔው ማጠቃለያ አመልክተዋል። አድማጮች ይህ ዜና የሚተላለፍላችሁ ከአሜሪካ ድምፅ ራዲዮ ጣቢያ ነው። አንድ የመንገደኞች አውሮፕላን በቶኪዮ ሃኔዳ አውሮፕላን ማረፊያ ማኮብኮቢያ ላይ ከጃፓን የባህር ጠረፍ ጠባቂ አውሮፕላን ጋር ተጋጅቶ በእሳት ነበልባል መያዙን ባለስልጣናት ተናግረዋል። ኤን ኤች ኬ ቲቪ እንደዘገበው በጃፓን አየር መንገድ አውሮፕላን ጄኤኤል 516 ውስጥ ከነበሩ መካከል 379 ተሳፋሪዎች አውሮፕላኑ ሙሉ በሙሉ በእሳት ከመቃጠሉ በፊት በሰላም ወጥተዋል ተብሎ ይታመናል። የጃፓን የባህር ጠረፍ ጠባቂ የአውሮፕላኑ አብራሪ አምልጧል ብለዋል። ኤን ኤች ኬ እንደዘገበው አውሮፕላን ውስጥ የነበሩ አምስቱ የበረራ አባላት ሞተው ተገኝተዋል። የአካባቢው ቴሌቪዥን እንዳሳየው በማኮብኮቢያው ሜዳ ላይ ከነበረው አውሮፕላን በስተጎን በኩል ከፍተኛ እሳትና ጭስ ሲወጣ የታየ ሲሆን ወደ ክንፉ ዙሪያ አካባቢ የተሻገረው እሳት ከአንድ ሰዓት በኋላ ሙሉ በሙሉ ወደ አውሮፕላኑ ክፍሎች መዛመቱ ታይቷል። ኤንኤችኪ ቲቪ እንዳስታወቀው አውሮፕላኑ በሳፓሮ ከተማ አቅራቢያ ከሚገኘው ከቺን ቼውስት አየር ማረፊያ ወደ ሃኔዳ የበረረው ኤርባስ ኤ350 መሆኑ ነው። የባህር ዳርቻ ጠባቂው አውሮፕላን ትናንት ሰኞ በክልሉ ቢያንስ 48 ሰዎችን ለገደለው ርዕደ መሬት የእርዳታ እቃዎች ለማድረስ ወደ ኒጋታ ሊያቀና እንደነበረ ተናግሯል። ሃኔዳ በጃፓን ውስጥ በጣም ከተጨናነቁ አውሮፕላን ማረፊያዎች አንዱ ሲሆን ለአዲሱ ዓመት በዓላት በርካታ ሰዎች እንደሚገለገሉበት ተነግረዋል። ይህ በእንዲህ እንዳለም በምዕራብ ጃፓን ትናንት ሰኞ በደረሰው ተከታታይ ከባድ ርዕደ መሬት በትንሹ 48 ሰዎች ህይወታቸውን ያጡ ሲሆን በሺዎች የሚቆጠሩ ህንፃዎች፣ ተሽከርካሪዎችና ጀልባዎች ላይ ጉዳት ደርሰዋል። ባለስልጣናቱ ተጨማሪ የርዕደ መሬት አደጋ ወደፊት ሊመጣ እንደሚችል አስጠንቅቀዋል። ትናንት ሰኞ ከሰዓት በኋላ በሬክተር ስኬል መለኪያ 7.6 መሆኑ የተነገረለት ርዕደ መሬት አካባቢውን ከመታ ከአንድ ቀን በኋላ የኢሻካዋ ግዛትና በአቅራቢያው ያሉ አካባቢዎችን ማንቀጥቀጡ ተነግሯል። በኢሽካዋ 48 ሰዎች መሞታቸውን ባለሥልጣናቱ ተናግረዋል። ሌሎች 16 ሰዎች ከባድ የአካል ጉዳት የደረሰባቸው ሲሆን በመኖሪያ ቤታቸው ላይ የደረሰው ጉዳት በጣም ከፍተኛ በመሆኑ ትክክለኛውን ጉዳት ወዲያውኑ መለየት አለመቻሉን ባለሥልጣናት አመልክተዋል። የጃፓን መገናኛ ብዙሃን እንደዘገቡት በአስር ሺዎች የሚቆጠሩ ቤቶች ወድመዋል። አደጋውን ተከትሎ የውኃ የመብራትና የሞባይል ስልክ አገልግሎት አሁንም በአንዳንድ አካባቢዎች የተቋረጠ ሲሆን ነዋሪዎች በፈረሱት ቤቶቻቸውና የወደፊት እጣ ፈንታቸው ማዘናቸውን ገልጸዋል። በመጨረሻም ፕሬዚደንት ቮሎዲሚር ዜሌንስኪ ዩክሬን ሰባ የሚደርሱ የሩሲያ ሚሳኤሎችን መታ መጣሏን ተናገሩ። ዜሌንስኪ ይህን የተናገሩት ሩሲያ ዩክሬን ላይ ዛሬ ማክሰኞ ታህሳስ 23 2016 ዓ ም ከፍተኛ የአየር ጥቃት ካደረሰች በኋላ ነው። አገራቸው ለሩሲያ ጥቃት ምላሽ እንደምትሰጥ የተናገሩት ዜሌንስኪ ሩሲያ ለተነጠቀው ሕይወት ሁሉ ምላሽ ትሰጣለች ብለዋል። ዜሌንስኪ በመልእክት መቀባበያው ቴሌግራም ላይ ባወጡት የቪዲዮ መልእክት ሩሲያ በቅርቡ ባደረገችው ጥቃት ወደ አንድ መቶ የሚጠጉ የተለያዩ አይነት ሚሳይሎችን መተኮሷን ገልጸዋል። ከዚያ ውስጥ ቢያንስ ሰባ ሚሳይሎች ተመተው ወድቀዋል። ስልሳ ያህሉ በኪቭ ግዛት ነበሩ። ካርኪቭም እንዲሁ ክፉኛ ተመታለች ሲሉ ዜሌንስኪ ተናግረዋል። የዩክሬን ጦር አዛዥ ዛሬ ማክሰኞ እንደተናገሩት የአየር መከላከያው በሩሲያ የተተኮሱ አስር የኪንዛል፣ ሀምሳ ዘጠኝ የክሩዝና ሶስት የካሊብር ሚሳይሎችን መጥቶ ጥሏል። በሩሲያ የአየር ጥቃት ቢያንስ ሁለት ሰዎች ሲገደሉ በርካቶች መቁሰላቸው ተነግረዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ፕሮግራሞቻችን ጋር አብራችሁን ቆዩ። ደረጀ ደስታን ከዓለም ዙሪያ ለተሰባሰቡ ዜናዎች በጣም አመሰግናለሁ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል ሃምሳ ሰባት ድግሪ ዌስት ላይ ከዋሽንግተን ዲሲ እየተላለፍላችሁ የሚገኘውን የዛሬ ማክሰኞ ታህሳስ 23 2016 ዓ ም የአሜሪካ ድምፅ ዝግጅት ነው። አድማጮቻችንና ተመልካቾቻችን እየተከታተላችሁ ያላችሁት በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና ማኅበራዊ ድረገጽ ፕሮዲሰራችን አባየሁ ገበያውን በምሽቱ አብረውናሉ። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችንም አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አትቪ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ዕለቱ አብይረስ እንለፍ። የኢትዮጵያና ሶማሊላንድ ስምምነት ሶማሊያን አስቆጣም። ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን የመግባቢያ ሰነድ ውድቅ ያደረገችው ሶማሊያ በአዲስ አበባ የሚገኙትን አምባሳደሯን ጠርታለች። በመግባቢያ ሰነዱ ላይ ተቃውሞውን የገለጸው የሶማሊያ መንግስት ስምምነቱ የአገሪቱን ሏላዊነት የሚጻረርና ተቀባይነት የሌለው ነው ብሏል። የተባበሩት መንግስታትና የአፍሪካ ህብረትን ጨምሮ ዓለም አቀፍ ተቋማት የሶማሊያን ሉዓላዊነትና የግዛት አንድነት ለማስጠበቅ ጫና እንዲያሳድሩም ጥሪ አቅርቧል። በዚህ ጉዳይ ላይ የኢትዮጵያ መንግሥት እስካሁን ምላሽ አልሰጠም። ለአሜሪካ ድምፅ አስተያየታቸውን የሰጡ ሁለት የዓለም አቀፍ ግንኙነት ምሁራን ስምምነቱ ስለሚኖረው ተጽዕኖና ኢትዮጵያ በዲፕሎማሲው መስክ ለሚጠብቃት ፈተና የሰጡትን አስተያየት አካቶ ኬኔዲ አባተ ተከታዩን አዘጋጅቷል። የኢትዮጵያ ጠቅላይ ሚኒስትር አቢይ አህመድ እና ዓለም አቀፍ እውቅና ያልተቸራት የሶማሌ ላንድ ፕሬዚደንት ሙሴ ቢሄ አብዱ ትናንት ታህሳስ 22 ቀን 2016 ዓ ም የተፈራረሙት ስምምነት በጎረቤት ሶማሊያ ዘንድ ቁጣን ቀስቅሷል። የመግባቢያ ስምምነቱ ለኢትዮጵያ የባህር በር የሚያስገኝላት መሆኑን የኢትዮጵያ መንግስት ሲገልጽ፣ ሶማሌ ላንድ ደግሞ አዲስ አበባ የነፃ ሀገር እውቅና ልትሰጣት መስማማቷን አስታውቃለች። ኢትዮጵያ እስካሁን ለሶማሌላንድ የነፃ ሀገርነት እውቅና ለመስጠት ተስማምታለች መባሉን በተመለከተ በይፋ የገለጸችው ነገር የለም። የሶማሌላንዱ ፕሬዚደንት ሙሴ ቢሄም በቀድሞው ትዊተርና አሁን በኤክስ ምልክት በሚታወቀው የማህበራዊ መገናኛ ብዙሀን ገጻቸው ላይ በስምምነቱ መሰረት ኢትዮጵያ ለሶማሌላንድ ሪፐብሊክ በይፋ እውቅና እንደምትሰጥ፣ ሶማሌላንድ ደግሞ በ50 ዓመት ሊዝ ለኢትዮጵያ የባህር በር ግዛቷን ትሰጣለች ብለዋል። ስምምነቱ ከኢትዮጵያና ሶማሌላንድ ባለፈ ለቀጣናው ውህደትና እድገትም ጉልህ ፋይዳ እንዳለው ሁለቱ መንግስታት ገልጸዋል ገልጸዋል። በሌላ በኩል ስምምነቱን የተቃወመው የሶማሊያ መንግስት የኢትዮጵያ ድርጊት መልካም ጉርብትናና ሰላምና መረጋጋትን አደጋ ላይ ይጥላል ሲል በቃል አቀባዩ ፈርሃን ጂማሌ በኩል አስታውቋል። የአገሪቱ መንግስት ካቢኔ ዛሬ ባደረገው አስቸኳይ ስብሰባ ዋጋቢስና ሕጋዊ መሰረት የሌለው ነው ያለውን የመግባቢያ ስምምነት በጽኑ እንደሚያወግዝ አስታውቋል። በተጨማሪም የኢትዮጵያ እርምጃ የሶማሊያን ሉዓላዊነትና የግዛት አንድነት የሚጥስ ግልጽ ጥቃት ነው ብሏል። ጉዳዩን በተመለከተ አስተያየታቸውን እየሰጡን በዲላ ዩኒቨርሲቲ የታሪክና ዓለም አቀፍ ጉዳዮች መምህር ዶክተር አብዱ መሐመድ አሊ የትናንቱ ስምምነት ለኢትዮጵያ ታሪካዊና ከፍተኛ ጠቀሜታ የሚያስገኝ እንደሆነ ገልጸዋል። ሆኖም አሉታዊ መዘዞች እንደሚኖሩት አብራርተዋል። ኢትዮጵያ በዚህ ሜሞራንደም ኦፍ አንደርስታንዲንግ አማካኝነት በይፋ እውቅና ከሰጠች የመጀመሪያ ሀገር ነው ቱሮ በዓለም አቀፍ ደረጃ ነገር ግን ከአፍሪካ ህብረቱም ህግ አንጻር ካየ ነው፣ አፍሪካ ህብረት እውቅና አልሰጣትም። ምክንያቱም የሶማሊያ አካል አርጎ ስለማያት። ስለዚህ አንዲት አፍሪካዊት ሀገር የሌላ አፍሪካዊት ሀገርን ሉዓላዊ ግዛት እውቅና ሰጠች የሚል በአፍሪካውያን የሚደርስብን የራሱ አሉታዊ ተጽዕኖ ይኖራል። ነገር ግን ይህንንም አሁን ቁጭ ብሎ በመነጋገር መፍታት ይቻላል። ጉዳዩ ሶማሊያን ሉዓላዊነት የማይጋፋ መሆኑን የእውቅናው ጉዳይ ላይ ደግሞ ቁጭ ብሎ መደራደር ነው። ሌላው አስተያየታቸውን የሰጡን የፖለቲካና ዓለም አቀፍ ግንኙነት ተመራማሪ በፍቃዱ ዳባም እንዲሁ ስምምነቱን አድንቀው ነገር ግን ለሶማሌላንድ እውቅና የመስጠቱ ጉዳይ ስለሚኖረው ተጽዕኖ አስረድተዋል። እውቅና የሚባለው ሁለት አይነት መልክ አለው። ይሄ ዲፋክቶ ና ዲጁሬ ነው እና ኢትዮጵያ ከጊዜ ዲፋክቶ፣ ያው ኢትዮጵያ ወደብ ስላልነበራት የራሷም ብሔራዊ ጥቅም ስለሆነ ሶማሌላንድ ያው ዲፋክቶ እውቅና ሰጥታ ልክ ሌሎችም ሀገሮች እንደሚያደረጉት አሁን አውሮፓውያኖችም ፓይረሲን ለማዋጋት ምናምን እንደዛ እያደረጉ ይሰራሉ እና በዛ መልክ ትሰራ ነበር። አሁን ግን መወር ወደ ህጋዊ ወደ ማምጣቱ ወደ ዲጁሬ ደረጃ ከሱ እያደረጉት ይመስለኛል። እና ገና ነው፣ ምክንያቱም ይሄ ነገር በፓርላማ መጽበቅ አለበት። ይሄ ሲሆን እንግዲህ የራሱን እንዳስከትላቸው መዘዞች ይኖራሉ ብሎ እንግዲህ የኔ አካል ብላ የምታስበው ሀገርም የራሷ የሆነ የምታነሳቸው ነገሮች ይኖራሉ። የዚህ ሀገር ሸሪክ የሆነ ሀገሮችም እንዴት ምን አይነት እርምጃ ሊወስዱ ይችላሉ፣ ምን አይነት ሁኔታ ይከሰታል የምለው በሂደትም ካቱም ኢትዮጵያ የመጀመሪያ ሀገር ናት። የሶማሊያው ፕሬዝደንት ሐሰን ሼህ ሞሐሙድ ዛሬ ለሀገራቸው ፓርላማ ባደረጉት ንግግር የኢትዮጵያና የሶማሌ ላንድ ስምምነት የሶማሊያን ሉዓላዊነትና ዓለም አቀፍ ህግን የሚጻረር ነው ሲሉ አውግዘዋል። የሶማሌ ህዝብ በጋራ በመቆም የውጭ ጣልቃ ገብነትን በመከላከል ሀገራዊ አንድነቱን እንዲጠብቅ ሲሉም አሳስበዋል። ፕሬዝደንቱ ቀድሞ ትዊተር በመባል በሚታወቀው በአሁኑ ኤክስ ላይ ባሰፈሩት ጽሑፍ በትናንትናው ዕለት ኢትዮጵያ በብሔራዊ ሉዓላዊ ግዛታችንና አንድነታችን ላይ የፈጸመችውን ህገወጥ ጥሰት እንደ መንግስት አውግዘናል። ሶማሊያ የሶማሌ ህዝብ ነች ብለዋል። በሶማሊያ ህገ መንግስት መሰረት ሶማሌላንድ የሶማሊያ አካል ነች ያለው የሶማሊያ መንግስት የትናንቱን ስምምነት በመቃወም በኢትዮጵያ የሚገኘውን አምባሳደሩን ለምክክር በሚል ጠርቷል። የሶማሊያ መንግስት ለተባበሩት መንግስታት ድርጅት፣ ለአፍሪካ ህብረት፣ ለአረብ ሊግና ለቀጠናዊው የምስራቅ አፍሪካ ቡድን ኢጋድና ለሌሎችም የሶማሊያ ሉዓላዊነት እንዲቀጥልና ኢትዮጵያ የዓለም አቀፍ ህጎችን እንድታከብር ከጎኔ ቁሙ የሚል ጥሪ ማቅረቡንም የአገሪቱ ዜና ወኪል ዘግቧል። ይሁን እንጂ ከእነዚህ ዓለም አቀፍ ተቋማትም ይሁን ከኢትዮጵያ መንግስት በኩል ይህ ዘገባ እስከተጠናቀረበት ሰዓት ድረስ በይፋ የተሰጠ ምላሽ የለም። የአሜሪካ ድምፅ ከኢትዮጵያ መንግስት ባለስልጣናት ተጨማሪ አስተያየትና ምላሽ ለማግኘት ያደረገው ሙከራም ለጊዜው አልተሳካም። በዲላ ዩኒቨርሲቲ የታሪክና ዓለም አቀፍ ጉዳዮች መምህር ዶክተር አብዱ መሐመድ አሊ ኢትዮጵያ በዲፕሎማሲው መስክ ትልቅ ስራ እንደሚጠብቃት ገልጸዋል። ኢትዮጵያ ያቀረበችው ጥያቄ በእኔ በኩል ፍትሐዊ ነው። ሌሎቹን እንጋፋን ሌሎች እንድጋፋ ሳይሆን ያለንን ጋራ በጋራን በጋራ ማ ነው ይሄ ጤናማ ጥያቄ ነው። ስ ሎጂካል ሀይል የሚለው አማራጭ እስካሁን አልተነሳም፣ ሊኖርም አይችልም። ይህን ሊያስፈጽሙ የሚችሉ ብቃት ያላቸው ካሪየር ዲፕሎማቶች አሉ። ነ የሚለው ጥያቄ ትልቁ ጥያቄ ሱ ነው። እንደና ፊዶ ሀብቶ ወልድ አይነት የዛን አይነት ካሪየር ዲፕሎማት ሳሉ ነው ያሁኑ ነው። የዛ አይነት ካሪየር ዲፕሎማቶች አሁን ቁጥራቸው ያን ያክል ነው ብዬ ስገማኑ ነው። ፖለቲካሊ ታማኝ የሆኑ ዲፕሎማቲካሊ እስኪው የሌላቸው ሰዎችን ይዘ ይህንን ትልቅ የዲፕሎማሲ ጦርነት አሸንፈዋለሁ ማለት እኮ ከባድ ነው ብያምና ነው። አንዱ ያ ነው። ሁለተኛ ማህበረሰቡ ግንዛቤ ስላልተሰጠው አሁን ሁላችንም የሀገራችን ዲጂታል ኤጅ ላይ ያለ ዲጂታል ዲፕሎማት መሆን አለብን። ለአንድ ወገን ብቻ የሚተወ ስራ መሆን የለበትም። የፖለቲካና ዓለም አቀፍ ግንኙነት ተመራማሪው በፍቃዱ ዳባም ይህን ሀሳብ ያጠናክራሉ። ሶማሌን ያው በኢትዮጵያ ላይ ጫና መፍጠር አይነት እንቅስቃሴ ይኖራል እና በእነሱም በእነሱ ሽሪኮች እና ይሄ እንግዲህ እንዳይሆን ኢትዮጵያ ጠንካራ የሆነ ልኡካን የማዘጋጀት በተለይ በዚህ በውጭ ግንኙነት ላይ ካሪር ዲፕሎማት ልምዱ ያላቸውንም ሌሎችንም ዜጎች በማሳተፍ የኢትዮጵያ ሌሎችን ሀገር በኃይል የመያዝ ሳይሆን የራሷን ኢምፖርት ኤክስፖርት አድርጋ ሕጋዊ በሆነ መንገድ ነው ሊዝ ያደረገችው እና ይሄ የኢትዮጵያ ትክክለኛ ሕጋዊ የሆነ ሌጂትመት የሆነ ኮንሰርን ከግምት ውስጥ መግባት እንዲችል ከፍተኛ ዲፕሎማቲክ ዘመቻ ሊከድበት ይገባል ብዬ ነው ማስበው። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የባህር በር ጥያቄ በተመለከተ ለመጀመሪያ ጊዜ አርብ ጥቅምት ሁለት ቀን ሁለት ሺ አስራ ስድስት አመተ ምረት ለህዝብ ተወካዮች ምክር ቤት ማብራሪያ ከሰጡበት ጊዜ ጀምሮ አነጋጋሪ የሆነው ጉዳዩ ከሶማሌላንድ ጋር የመግባቢያ ስምምነት ከተፈረመ በኋላም በአነጋጋሪነቱ ቀጥሏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። አድማጭ ተመልካቾቻችን በዚህ ጉዳይ ላይ የኢኮኖሚና የዲፕሎማሲ ምሁራን እናነጋገርን ሰፋ አድርገን ያዘጋጀነውን ዝግጅት ደግሞ በሁለተኛው አጋማሽ የምናቀርብላችሁ በሆኑን ከወዲሁ ማስታወቅ እንወዳለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችን ነው። የሰማችሁትም የዕለቱ አብይ ርዕስ ነበር። አሁን የትንታኔው መጽሔት ይቀጥላል። የአዲስ አበባ ፖሊስ ኮሚሽን ከፌዴራል ፖሊስና ከአዲስ አበባ ጸጥታ ዘርፍ ጋር በመቀናጀት ለተከታታይ ሀያ ቀናት አካሄድኩት ባለው ልዩ ኦፕሬሽን በተደራጀ ዝርፊያና ድብደባ እንደዚሁም በሌሎች ወንጀሎች የተጠረጠሩ ከ5500 በላይ ሰዎችን በቁጥር ስር መዋሉን አስታውቋል። እንቅስቃሴው ለከተማ ነዋሪዎች ምሬት ምላሽ ለመስጠት እንደዚሁም እየተበራከተ የመጡትን የተለያዩ ወንጀሎችን በእንጭጩ ለመቅጨት የተካሄደ ነው ሲሉ የቦሌ ክፍለ ከተማ ፖሊስ መምሪያ ኃላፊ ረዳት ኮሚሽነር አድማሱ ይፋ ገልጸዋል። የአሜሪካ ድምጽ ያነጋገራቸው ነዋሪዎች በከተማዋ የስርቆትና የእገታ እንደዚሁም ሌሎች ወንጀሎች እየተበራከቱ መሆናቸውንም አመልክተዋል። ተጠርጣሪዎቹ በቁጥጥር ስር የሚውሉበት መንገድ ሕጋዊ ሂደትን የተከተለ ስለመሆኑ ጥያቄ የሚያነሱም አሉ። ከወንጀለኞች ጋር በማበር ተጠርጥረው በቁጥጥር ስር የዋሉ የጸጥታ አካላትም እንዳሉ ተመላክቷል። ፀሐይ ዳምጠው በአዲስ አበባ የተሰጠውን መግለጫ ተከታትላ ተከታዩን አዘጋጅታለች። በቀንና በምሽት የሚፈጸሙ የተደራጀ ዝርፊያ የድብደባ የእገታ እና ሌሎች መሰል ወንጀሎች ስጋት መፍጠራቸውን የሚጠቁሙ መረጃዎች ከነዋሪዎች መሰማት ከጀመሩ ሰንብተዋል የከተማዋ ነዋሪ የሆነው ወጣት ሀብታሙ በቀለ ለሰላማዊ ሰዎች ስጋት ሆኖ የቀጠሉት ወንጀሎች በተሽከርካሪ ድጋፍ ጭምር እንደሚፈጸሙ ይናገራል አንድ መንጠቅ በሞተር አለ ከእሱ ያለፈ ደግሞ በዚህ ብቻ ተዘጋጅተው የምንቀሳቀሱ መኪናዎች አሉ አለ እንደ ባለስልጣን መኪናዎች ታክሲ ላይ ጥቁር ተመሳሳይ ሰዎች ማለት የምታዋወቁ ሰዎች እንደ ተሳፋሪ ሆነው ይገባሉና፣ ከገቡ በኋላ አንቺ ደግሞ ተሳፋሪ ነሽ ትገቢያለሽ። ትገቢ እዛ ውስጥ ያለ ሰው አንድ ሰው አያወራም፣ አይነጋገርም። አንቺ ደርቦሽ ነው የሚያስቀምጥልሽ ማለት ነው። ትራፊክ አለ ውረጅልኝ እላለሁ። የምፈልገውን ነገር ከወሰደ በኋላ ማለት ነው ከሰረቁ በኋላ ሳይሆን ሳይሰርቁ ራሱ ወቅቶ ያለው ነው ይዘው የሚሄዱዋሉ። አሁን ለምሳሌ በቅርብ ጊዜ ክስተት እንደዚሁ ከወጉ በኋላ ስልኩን ልቀበሉት ከወጉ በኋላ ሰው ደረሰ በታችኛውን በ ተገናኘው፣ ስደርስ ሰዎቹ ጠፉ። ይህም ከራይድ ጋር የተገናኘው ከኛው ሰፈር ወደ ወደ ጎሮ ወስዶ ልጁን አሉት ወቅቶ ሰባብሮ ልጁ አሁን ድኖ ግን ወደ ስራ ተመልሷል። ግን መኪናው እስካሁን አልተገኘም። ሌላዋ የከተማዋ ነዋሪ ወይዘሮ ቸኮለች አበራ በኩላቸው በመዲናዋ የተቀናጀ ያሉት የስርቆት ወንጀል እየተስፋፋ መምጣቱን ይናገራሉ። ኃይሌ ጋርመንት አካባቢ ነዋሪ ነኝ። በአሁኑ ሰዓት ያለው የስርቆት ሁኔታ በጣም አስኪ ደረጃ ላይ ደርሷል። አንደኛ አንደኛ በስልክ ስርቆት ነው። ሁለተኛ ደግሞ የሰፈራ ገበያ ሰፈርም ስለሆነ ከባንክ ሲወጡ ሰዎችን ተከትሎ የመስረቅ ሌላው ደግሞ በታክሲ ሙሉ ታክሲ ሰው ተሳፍሮ ይመጣና አንድ ሰው የጎደለ እየተባለ ይጫናል። ከዛ ትራፊክ መጣ በማለት አጭበርብሮ ያላቸውን ነገር ዘርፎ አጣድፎ የማውረድ አሰራር ነው የተለመደው። እና እኛ ሰፈር እዚህ በጣም በሚያሳዝን ሁኔታ የገጠመኝ የስምንት ወር ነፍሰ ጡር ሁኜ ፊትለፊት ተሰልፌ ነው ስልክ የተቀማው። መንግስት በተለይ የተቀናጀ የውንብድና ወንጀል የሚፈጽሙትን ግለሰቦች ተከታትሎ ለሕግ ካላቀረበ ለከተማ ነዋሪዎች ከፍተኛ ስጋት ናቸው ሲሉ ነዋሪዎቹ አክለው ገልጸዋል። የአዲስ አበባ ፖሊስ ኮሚሽን የሰሞኑን እንቅስቃሴ መነሻም እነዚህ የነዋሪዎች ምሬቶችና ከጊዜ ወደ ጊዜ መልኩን እየቀያየረ የመጣው ወንጀል አይነት መሆኑን ኃላፊዎች ጠቅሟል። በዚህ መሰረት ከፌዴራል ፖሊስ ኮሚሽንና ከከተማዋ ጸጥታ ዘርፍ ጋር በመሆን ከታሳስ ወር መጀመሪያ ጀምሮ ልዩ ኦፕሬሽን ሲያከናውን መቆየቱን ጠቅሰዋል። የቦሌ ክፍለ ከተማ ፖሊስ መምሪያ ኃላፊ ረዳት ኮሚሽነር አድማሱ ኢፋ በከተማዋ ይፈጸማሉ ያሏቸውን ወንጀሎችና ስልቶቻቸውን ጠቃቅሰዋል። እንደ ከተማ የተሰሩ አሁን ለምሳሌ የአንዱ የቤት ኪንግ ቁማር ማጫወቻ ቤቶች አሉ። እነዚህ ቤቶች ላይ ወደ 1114 ቤቶች ላይ ተሰርቷል። ከዚህ ውስጥ ቦሌ ላይ ወደ 513 ወደ ግማሽ ያህል የሚሆን ቦሌ ላይም ተሰርቷል። ከታሸጉ ሺሻ ቤቶች ወይም እርምጃ የተወሰደባቸው ቤቶችም ወደ 176 አሉ። ቦሌ ላይም በተመሳሳይ ወደ 33 የሚሆኑ ቤቶች ላይ እርምጃ ተወስዷል። ሌሎች በርካታ ቤቶች ላይ የተወሰዱ እርምጃዎች አሉ። ከንግድ ቤቶች ከመኖሪያ ቤቶች ንግድ ቤት ብቻ ሳይሆን በመኖሪያ ቤት ውስጥም ወደ 73 ኪሎ ግራም ግራም ሳይሆን 73 ኪሎ ግራም ሀሺሽ አግኝተናል ቦሌ ላይ ማለት ነው። 164 የሚሆኑ ሕጻናት ልጆችን አንድ ቤት ውስጥ ሰብስቦ ላላስፈላጊ ተግባር ሲያደርጉ የነበሩ ሰዎችም እጅ ከፍንጅ የተያዙበት ሁኔታ ነው ያለው። በዚሁ አጋጣሚ ህብረተሰቡም ልጆቻቸውን ወደ ትምህርት ቤትም ወደ ተለያየ ቦታ በሚልኩበት ጊዜ የት ውሎ እንደሚመጡ ክትትል ማድረግ አለባቸው። ይህም ሆኖ ግን በተለይ ተጠርጣሪዎቹ በቁጥጥር ስር የሚውሉበትን መንገድ ሕጋዊ ሂደት የተከተለ ስለመሆኑ ጥያቄ የሚያነሱ አካላት አሉ። ይህንን ጉዳይ በተመለከተ በአዲስ አበባ ከተማ የቂርቆስ ክፍለ ከተማ ፖሊስ መምሪያ ኃላፊ ረዳት ኮሚሽነር ዳመነ ተስፋዬ ተከታዩ ምላሽ ሰጥተዋል። ምን ጥናት አድርገናል፣ ሞባይል ቤቶች፣ ቁማር ቤት፣ ሺሻ ቤት፣ የሌባ ተቀባይ ብለን ለይተን ካጠናን በኋላ የምርመራ መዝገብ አደራጅተን ተጠርጣሪ መዝገብ ካዘጋጀን በኋላ የፍርድ ቤት መያዣና መበርበራ ትእዛዝ አላቸው። ሁለተኛ ከተያዙ በኋላ ጊዜ ቀጥሮ ይላሉ። ስለዚህ የፍርድ ቤት ጊዜ ቀጥሮ አላቸው ማለት ነው። ሲያዙ፣ መንገዶች መንገደኞች አይቀላቀሉም ወይ፣ በሰት ሰዎች አልተያዙም ወይ? ተይዞ ሊሆኑ ይችላሉ። ነገር ግን አስረን ምርመራ የምናጣራ ሳይሆን በወንጀል ከምንፈልጋቸው ሰዎች ውጭ በፖሊስ ቁጥጥር ስሩ ሊያዋል ነው የለም በቁጥጥር ስር እየዋሉ ያሉት ሰዎች ቁጥር ከፍተኛ ከመሆኑ ጋር በተያያዘ እንቅስቃሴው አፈሳ አይመስልም ወይ በሚል ለተነሳው የጋዜጠኛ ጥያቄ ምላሽ የሰጡት የየካ ክፍለ ከተማ ፖሊስ መምሪያ ኃላፊ ረዳት ኮሚሽነር አለማየሁ አያልቄ ናቸው። አንድ ክፍለ ከተማ ላይ በተፈጸመ ኦፕሬሽን ያልተያዘ አይነት ኤግዚቢት የለም። የመኪና አካል፣ ሞባይል፣ ቴሌቪዥኑ እጅግ በርካታ የሆነ ንብረቶች ተይዘዋል። በዛው ልክ 5536 ሰዎችን በቁጥጥር ስር አድርገናል ብለናል። በ11 ክፍለ ከተማ ላይ ምናልባት የተፈጸመ ኦፕሬሽን መጠነ ሰፊ ኦፕሬሽን ነው። የያዝነውም ሰው በዛው ልክ አሁን የጠራሁት ቁጥር ነው። ይሄን እያየ ሰው ታፈሰ፣ አላግባብ ተያዘ የሚሉ ነገር እየተነሳ ከሆነ መረጃው ስህተት ነው፣ ስህተት ነው። መጠነ ሰፊ ኦፕሬሽን አድርገናል። በርካታ 5536 ሰው ይዘናል። ከቁጥር አንጻር እያየ የሚነሳ መረጃ ከሆነ ተገቢ አይደለም። በህግና በስርዓት ተይዞ የምርመራ አካል የሆነ ተጠርጣሪ ነው ያለን። ባለፉት ሀያ ቀናት ውስጥ በተደረገ ኦፕሬሽን ከወንጀለኞች ጋር በማበር የተጠረጠሩ ከሀያ በላይ የጸጥታ አካላትም በቁጥጥር ስር መዋላቸውን የቦሌ ክፍለ ከተማ ፖሊስ አዛዥ ረዳት ኮሚሽነር አድማሱ ይፋ ገልጸዋል። ይሄን ኦፕሬሽን ከጀመርን በኋላ ሀያ አባላትና አመራር ላይ እርምጃ ተወስደዋል ማለት ነው። እነዚህ አካላት ታስረዋል። ከሌላውን ወንጀል የፈጸመ ብቻ ሳይሆን በውስጣችንም ያለውን ስራችንን በተገቢ ሁኔታ እንዳናከናውን ለህብረተሰቡ ተገቢ የሆነ አገልግሎት የማይሰጡ። የአዲስ አበባ ከተማ ፖሊስ ኮሚሽን በከተማዋ የጸጥታና የስርቆት ስጋትን ለመቀነስ አሁንም ከፌደራል ፖሊስ ኮሚሽንና ከጸጥታ ዘርፍ ጋር በመተባበር ስራውን አጠናክሮ እንደሚቀጥል አስታውቋል። በአዲስ አበባ ያለውን በቀንና በምሽት የሚፈጸሙ የተደራጀ ዝርፊያ፣ የድብደባ፣ የእገታና ሌሎች መሰል ወንጀሎች ስጋት እንዴት ቀጣይነት ባለ ሁኔታ መቀነስና ማስወገድ ይቻላል? በሌሎች ዘገባዎች ከባለሙያ አስተያየት ጋር ጨምረን እንመለሳለን። ለአሜሪካ ድምፅ ፀሀይ ዳምጠው ከአዲስ አበባ። ከልዩ ወረዳ ጥያቄ ጋር በተያያዘ በደቡብ ኢትዮጵያ ክልል በጋሞ ዞን አርባ ምንጭ ዙሪያ ወረዳ በተከሰተው ግጭት ለግጭቱ መካረር መነሻ ከሆነውና በአንድ ሰው ላይ ከተፈጸመው ግድያ ሌላ ቁጥራቸው በውል ያልታወቁ ሰዎች መገደላቸውን መቁሰላቸውና መፈናቀላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ባወጣው ሪፖርት አስታውቋል። ኢሰመኮ በአካባቢው አሁንም ውጥረት መኖሩን ጠቅሶ ከመባባሱ በፊት አስቸኳይ መፍትሄ እንዲሰጠውም አሳስቧል። ከግጭቶች ጋር በተያያዘ ከቀያቸው ለተፈናቀሉ ነዋሪዎች በቂ አስቸኳይ ድጋፍ በአፋጣኝ ማቅረብን ጨምሮ ተፈናቃዮችና ነዋሪዎችን ወደ ዘላቂ ሰላም የሚመለሱበት ሁኔታ እንዲመቻችም የኢሰመኮ የአዋሳ ቅርንጫፍ ጽህፈት ቤት ኃላፊ አቶ በጋሻው እሸቱ አሳስበዋል። የአዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ ልከዋል፣ እንደሚከተለው ይቀርባል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮም ዛሬ ታኅሳስ 23 ቀን 2016 ዓ.ም ያወጣው ሪፖርት በጋሞ ዞን አርባ ምንጭ ዙሪያ ወረዳ ስር የሚገኙትን ኤልጎ፣ ወዘቃ፣ ደምቢለና ጫሞ 01 የተባሉ አራት ቀበሌዎችን የተመለከተ ነው። ቀበሌዎቹ ከጋሞዞን በመውጣት በልዩ ወርዳነት ለመደራጀት በተለያዩ ጊዜ ጥያቄ ሲያቀርቡ መቆየታቸውና ከ2010 ዓ ም ጀምሮ ጥያቄውን ተከትሎ የተፈጠረው ውዝግብ መባባሱን አስረድቷል። በጥቅምት 11 ቀን 2016 ዓ ም በወንጀል ተጠርጥሮም በፖሊስ ቁጥጥር ስር የዋለ አንድ ግለሰብ በተያዘበትና በቁጥጥር ስር በነበረበት ወቅት በተፈጸመበት ድብደባ መሞቱ ደግሞ ውዝግቡን ይበልጥ እንዳባባሰው አመልክቷል። ይህን ተከትሎ ግጭቱ መካረሩን የኢሰማኮም የሐዋሳ ቅርንጫፍ ጽሕፈት ቤት ኃላፊ አቶ በጋሻው እሼቱ ተናግሯል። አርባ ምንጭ ዙሪያ ወረዳ በዋናነት በአራት ቀበሌያት ነው እንግዲህ የዛይሴ ብሔረሰብ አባላት ነዋሪ በሆኑባቸው በአራቱ ቀበሌያት ትንሽ ረዘም ያለ ጊዜ ያስቆጠረ የመዋቅር ጥያቄ እንቅስቃሴ ሲካሄድበት የቆየ ቀበሌ ነው። በተለይም ከመዋቅር ጥያቄ አቅራቢዎች እንቅስቃሴ ጋር በተያያዘ ከሁለት ሺ አስር አመተ ምህረት ጀምሮ በስፋት በአካባቢው በተለያየ መንገድ ሲነሳ፣ ግጭቶችም ሲነሱ ነበረ። ጥቅምት አስራ አንድ በአካባቢው ልጎ በሚባል ቀበሌ ውስጥ አንድ በወንጀል የተጠረጠረ ግለሰብ በተወሰነ ደበት የአይል እርምጃ ከተገደለ በኋላ በአካባቢ ሰፊ ግጭትና ውጥረት የነገሰው ማለት ነው። ከዛ በኋላ በርካታ ንብረት ወድሟል። የሙዝ እርሻዎች ተጨፍጭፈዋል። ከአካባቢው ደግሞ የቀበሌው ነዋሪዎች አብዛኞቹ ለመሰደድ ተገደዋል። እንደገና የጸጥታ ኃይልንም ጨምሮ ብዙ ሰው የአካል ጉዳትም ደርሶበታል ማለት ነው። ግጭቱን ተከትሎም በልዩ ወረዳነት ለመደራጀት ጥያቄ ባነሱ አካላትና በአካባቢው አስተዳደር ከፍተኛ የሰብአዊ መብት ጥሰት መፈጸሙን የጠቀሱት ኃላፊው ሰዎች ያለ ፍርድ ቤት ትዕዛዝ መታሰራቸውንም ጠቁሟል። ከሂዳር 16 ቀን 2016 ዓ ምህረት ጀምሮ በተለያየ ጊዜ የተፈጠሩ ግጭቶችን ተከትሎም በግለሰቦችና በጸጥታ አካላት ላይ በተወሰዱ የሀይል እርምጃ ች ውጭ ለጊዜው ቁጥራቸው በውል ታወቀ ነዋሪዎችና የጸጥታ አካላት ላይ የሞትና የአካል ጉዳት መድረሱንም ገልጿል። አካባቢው ላይ ያለውን የጸጥታ ሁኔታ ለማረጋጋት በተወሰደው እርምጃም የጸጥታ ኃይልን ጨምሮ ሰዎች ተገድለዋል። የመንግስትም የግለሰብም ንብረት ወድሟል። ነዋሪዎች ከአካባቢው ተፈናቅለዋል ማለት ነው። የኢትዮጵያ ሰብዓዊ መብቶች ኮሚሽን ኢሰመኮ፣ ዛሬ ያወጣው ሪፖርት ሰላማዊ ሰዎች መገደላቸውን መቁሰላቸውና መፈናቀላቸውን ከመግለጽ ውጭ ቁጥራቸውን አልጠቀሰም። የአሜሪካ ድምፅ ይህኑ አስመልክቶ ያነጋግራቸው የኢሰማኮ የሐዋሳ ቅርንጫፍ ጽፈት ኃላፊ አቶ በጋሻው የሚከተለውን መልሰዋል። አሁን ክትትሉና ምርመራው ሂደት ላይ አለ እንደመሆኑ መጠን አሁን ባለን መረጃ የተገደሉና የተፈናቀሉ አካል ጉዳት የደረሰባቸው የወደመውን የንብረት መጠን ወደፊት በምርመራ ሪፖርታችን የምናካትት ነው የሚሆነው ወይም ለህዝብ ይፋ የምናደርግ ነው የሚሆነው ማለት እስከዚያው፣ ግን በተፈጠረው ግጭት በተጨባጭ የተረጋገጠው ምንድን ነው? የሙዝ እርሻ መጨፍጨፉን የመንግስት የቀበሌ አስተዳደር፣ የመንግስት የህዝብ አገልግሎት ሰጪ ተቋማት ላይ ጉዳት መድረሱን፣ የግለሰቦች ህይወት መጥፋቱን፣ የአካል ጉዳት መድረሱን፣ እነዚህ ነገሮች ማረጋገጥ ችለናል። ዝርዝር አሃዛዊ መረጃዎችን ደግሞ ምርመራችን ሲጠናቀቅ ይፋ የምናደርግ ይሆናል ማለት ነው። ጥቃት አድራሾቹ እነማን ናቸው? በእናንተ ምርመራ መሰረት። እንግዲህ መግቢያ ላይ እንደገለጽኩት ከጋሞ ዞን ወጥተን ራሳችን እንችለን፣ በመዋቅር ደረጃ እንደራጃለን ብለው የመዋቅር ጥያቄ የሚያቀርቡ ቡድኖች አሉ በአንድ በኩል በሌላ በኩል ደግሞ የመዋቅር ጥያቄ በሚቀርቡበት ሂደት ውስጥ የሚፈጠሩ አለመግባባቶች አሉ። በአንድም በሌላም መንገድ ማ በዛ የተነሳ የተለያዩ ግጭቶች ሲፈጠሩ፣ እነዚያን ግጭቶች ለማረጋጋት መንግስት በሚወስዳቸው እርምጃዎች ሂደት ውስጥ ምናልባትም የሚወሰደው እርምጃ ተመጣጣኝ ከአለመሆኑ ጋር የተያዘ ሊሆን ይችላል፣ ወይም በሌላ ምክንያት ሊሆን ይችላል። በሚወሰዱ እርምጃዎች ሂደት ውስጥ የሰው ህይወት ያልፋል፣ ንብረት ይወድማል ማለት ነው። በደቡብ ኢትዮጵያ ክልል በጋሞ ዞን አርባ ምንጭ ዙሪያ ወረዳ በተለይም ከአካባቢ አስተዳደርና ከማዋቀር ጋር በተያያዘ ነዋሪዎች ጥያቄ ማንሳት ከጀመሩበት ወቅት አንስቶም የሰብአዊ መብት ክትትልና ውትወታ ሲያደርግ መቆየቱንም ኢሰመኮ አስታውሷል። ኮሚሽኑ በአካባቢው የተፈጸመ ነው ያለው የሰብአዊ መብት ጥሰቶች ወደ ከፋ ደረጃ እንዳይሸጋገሩ፣ የተፈጠሩ አለመግባባቶች ህጋዊና ሰላማዊ መንገድን ተከትለው እንዲፈቱ ለፌዴራልና ለደቡብ ኢትዮጵያ ክልል መንግስታት ጥሪ አቅርቧል። አካባቢው ላይ ያለው የዚህ የአለመረጋጋትና የውጥረት ሁኔታ እጅግ ያሳስበናል የሚያሳስበን ለዜጎች ሰብአዊ መብቶች ጥሰት ምክንያት እየሆነ እንደሆነ ተገንዝበናል። ከዚህ በመነሳት እነዚህን ውጥረቶች ለማብረድ የሚመለከታቸው አካላት ኃላፊነት ሊወጡ ይገባል እንላለን። በአንድ በኩል የዜጎች ህይወት በማያልፍበት መንገድ፣ ንብረት በማይወድምበት መንገድ፣ ከገባብ ውጭ ስርዓት በማይኖርበት መንገድ ምላሽ ማግኘት ያለባቸው ነገሮች ካሉ መንግስት በራሱ መንገድ በሰላማዊ መንገድ ዘላቂ መፍትሄ እንዲሰጥበት ብለን እንመክራለን። የመዋቅር ጥያቄ አቅራቢዎችም ቢሆኑ ኃይልን መሰረት ያደረገ ህግን ባላከበረ መንገድ ሳይሆን በሰላማዊ መንገድ የመዋቅር ጥያቄዎቻቸውን እንዲያቀርቡና ከሰላማዊ መንገድ ውጪ በሆነ አይነት አካሄድ በሚቀርቡ ጥያቄዎችና አካሄዶች ምክንያት ፈጠር የሚችል ኪሳራ እና የሰብአዊ መብት ጥሰት እንዲቀንስ እንመክራለን ማለት ነው። በአጠቃላይ ከቀያቸው ለተፈናቀሉ ነዋሪዎች በቂ የሆነም አስቸኳይ የሰብአዊ ድጋፍ እንዲቀርብና ተፈናቃዮች ወደ ቀያቸው ተመልሰው በዘላቂነት የሚቋቋሙበት ሁኔታ እንዲመቻችም ኢሰማኩ አሳስቧል። ከጋሞዞን አስተዳደርና ከሌሎች ባለድርሻ አካላት ተጨማሪ አስተያየት ለማካተት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም። እያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። አድማጮቻችንና ተመልካቾቻችን ከዋሽንግተን ዲሲ የሚተላለፍላችሁ ወደ እናንተ እየደረሰ የሚገኙ የማክሰኞ ምሽት ዝግጅታችን አሁንም እንደቀጠለ ነው። አሁን የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብራችን ደግሞ በኢትዮጵያና ሶማሌላንድ መካከል የተደረገውን የወደብ ስምምነት የተመለከተ ይሆናል። በኢትዮጵያና ሶማሌላንድ መሪዎች የተፈረመው ኢትዮጵያ የባህር በር የምታገኝበት የመግባቢያ ሰነድ ሶማሊያን ጨምሮ ከሌሎች ጎረቤት ሀገሮች ጋር በሚኖራት ዲፕሎማሲያዊ ግንኙነት ላይ ተጽዕኖ ሊኖረው እንደሚችል በአሜሪካ ኢንዲያና ዩኒቨርሲቲ የሕገ መንግስታዊ ዲሞክራሲ ማዕከል ተመራማሪ የሆኑት አቶ አለማየሁ ፋንታው ለአሜሪካ ድምፅ ተናግረዋል። ስምምነቱ በብሔራዊ ጥቅምን የሚያስጠብቅ የሚሆነው ብስለት ያላቸው ዲፕሎማሲያዊ ስራዎችም መስራት ከተቻለ ብቻ ነውም ብለዋል። የምጣኔ ሀብት ባለሙያው አቶ ክቡር ገና በበኩላቸው እንደ አየር መንገድ ያሉ ትልቅ አገራዊ ተቋማትን የስምምነቱ አካል ማድረግ ግን በቂ ውይይትን የሚጠይቅ ነው ብለዋል። በሌላ በኩል የመግባቢያ ስምምነቱ የተቃወመው ሶማሊያ መንግስት በኢትዮጵያ የሚገኙትን አምባሳደሩን ጠርቷል። በዚህ ጉዳይ ላይ ያዘጋጀነውን ዘገባ ተከታትለን እንመለስ። ኢትዮጵያ የባህር በር ልታገኝ የምትችልበትን የመግባቢያ ሰነድ ጠቅላይ ሚኒስትር አብይ አህመድና የራስ ገዟ ሶማሊላንድ ፕሬዚዳንት ሙሴ ቢሄ አብዱ ትናንት ሰኞ አዲስ አበባ ላይ ተፈራርመዋል። ስምምነቱ ለሃምሳ ዓመታት የሚዘልቅ ሊዝና እየታደሰ የሚቀጥል መሆኑን እንዲሁም ኢትዮጵያ ሶማሊላንድ ውስጥ የጦርና የንግድ ሰፈር እንዲኖራት የሚፈቅድ መሆኑንም የብሔራዊ ደህንነት አማካሪ ሚኒስትሩ አምባሳደር ሬድዋን ሁሴን ተናግረዋል። በዚህ ጉዳይ ላይ የአሜሪካ ድምፅ ያናገራቸው በአሜሪካ ኢንዲያና ዩኒቨርሲቲ የህገ መንግስታዊ ዲሞክራሲ ማዕከል ተመራማሪ የሆኑት አቶ አለማየሁ ፋንታው ስምምነቱ ስለሚኖረው አንድምታ እንደሚከተሉ ያስረዳሉ። በእውነቱ የሶማሌላንድና የኢትዮጵያ ስምምነት እጅግ በጣም ትልቅ አንድምታ ያለው እነርሱም እንዳሉት እጅግ በጣም ታሪካዊ ስምምነት ነው። ኢትዮጵያ እንደምታውቀው ኤርትራ መገንጠል ወዲህ የባህር በር የሌላት ሀገር ሆነ ቆይታለች አስር አመታት በላይ ያንን የባህር በር አክሰስ ያስገኝላታል ተብሎ ነው የሚታመነው ነገር ግን ይህ የተወሰደውን ብቻ እጅግ በጣም ዲስራፕቲቭ ነው ቢካውስ ቅድመ ሁኔታው ኢትዮጵያ ብቸኛዋ የአህጉሩ ብቻ ሳይሆን የዓለም ለሶማሌላንድ እውቅና ስትሰጥ የመጀመሪያ ሀገር የሚያደርግ ስለሚሆን ነው ይሄ ስምምነት። ያ ማለት ደግሞ የቀጣናው አባል ሀገሮች የነበራቸው ግንኙነትን ይቀይረዋል፣ ያናጋዋል። በዓለም አቀፍ ማህበረሰብ እውቅና ያላት ሀገር ሶማሊያ ናት ያሉት አቶ አለማየሁ፣ ሶማሊላንድም ሆነች ፑንትላንድ እንደ ሀገር እውቅና ያልተሰጣቸው፣ ስለሆነም የስምምነት ሶማሊያን ጨምሮ ከሌሎች ጎረቤት ሀገሮች ጋር በሚኖረው ዲፕሎማሲያዊ ግንኙነት ላይ ተጽዕኖ ሊኖረው ይችላል ይላሉም። ምንም እንኳን ሞቅዲሹ ኤፌክቲቭ የሆነ የአስተዳደራዊ ቁጥጥር ማድረግ ባትችልም እስከዛሬ እርሰስ ማለት ነው፣ የተባበሩት መንግስታት ድርጅት አባል ሀገር ሞቅዲሹ ነች፣ ሶማሊላንድ አይደለች፣ ፑንትላንድ አይደለች። በኢትዮጵያና በሞቅዲሹ መካከል የሚኖረው ዲፕሎማቲክ ግንኙነት ኦረዲ ተበላሽቷል። ከትናንት በትናንትና ሁለት ጀምሮ ተበላሽቷል። እና ጥያቄው ምንድን ነው? የቀጠናው ሀገሮች ምላሽ ምን ይሆናል? እንደምታውቀው ኢትዮጵያና ኤርትራ ያላቸው ግንኙነት ከፕሪቶሪያው የሰላም ስምምነቱ ወዲህ ተበላሽተዋል። ጅቡቲ ነበረች ኢትዮጵያ የምትጠቀምበት የባህር በር። ከሶማሊላንድ ጋር የተደረገው ውል ጅቡቲ ሊያደርስበት የሚችለው የኢኮኖሚ ጫና ምን እንደሆነ ለመቀበል እየተዘጋጀች ማለት ነው። ስለዚህ በኢትዮጵያና ጅቡቲ መካከል ያለው ግንኙነት እንደዚሁ አፌክት ያደርገዋል። ኬንያ፣ ኢጋድ፣ የኢጋድ ሀገሮች አጠቃላይ። ሱዳን በአሁኑ ወቅት ቀውስ ውስጥ ነች ያለችው። የሱዳን ዩኒፋይድ የሆነ ኮሄረንት የሆነ ምን ድምፅ ማወቅ አንችልም። ኬንያ የምትወስደው አቋም ግን ወሳኝ ይሆናል። በኢጋድ ውስጥ ለሚኖረው አቋም ወሳኝ ነው። ኢጋድ ደግሞ የአፍሪካ ሕብረትን ከመሰረቱ አምስት ኢኮኖሚክ ሪጅናል ቁልፍ አምድ የአፍሪካ ሕብረት መስራች ኢጋድ ነው። ኢጋድ የሚወስደው ፖዚሽን የአፍሪካን ሕብረት ፖዚሽን ወሳኝ ያደርጓል። እንደምታውቁ አፍሪካ ሕብረት እስከ ዛሬ ድረስ ኮንስስተንት የሆነ ሶማሊላንድን እውቅና ያለመስጠት ፖዚሽን አለ። ሶማሊላንድን ብቻ አይደለም ኤኒ ብሬካ ወይም ከ1991 በኋላ ኤርትራና ደቡብ ሱዳን ናቸው ሉዓላዊ ሀገር ሆነው ተገንጥለው የወጡ እውቅና የተሰጣቸው። ከዛ ውጭ ባለው የኮሎኒያል ድንበሮችን የማክበር አቋም ነው ስጦ የሚገኘው። እስከዚ ድረስ የአፍሪካ ህብረት አስቸኳይ የካቢኔ ስብሰባ በማካሄድ ስምነቱ ህጋዊ መሰረትም ሆነ ተፈጻሚነት ሊኖረው አይችልም ያለችው ሶማሊያ በኢትዮጵያ የሚገኙትን አምባሳደሯን ጠርታለች። በማናቸውም ህጋዊ መንገድ ግዛቴንም እከላከላለሁ ስትልም አስታውቃለች። የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን ከስምነቱ ፊርማ በኋላ ለጋዜጠኞች በሰጡት ማብራሪያ ኢትዮጵያ እንደ አየር መንገድ ያሉ ኩባንያዎቿን የባህር በር ለማግኘት ለድርድር ማቅረቧን ሶማሊላንድ በኢትዮጵያ ኩባንያዎች ውስጥ ሊኖራት ስለሚችለው ድርሻና ኢትዮጵያ ለባህር በሩ ስለምትከፍለው ሊዝም ዝርዝር ውይይቶች እንደሚደረጉም ገልጸዋል። የምጣኔ ሀብት ባለሙያው አቶ ክብርገና ስምምነቱ ጥሩ ጅማሮ ቢሆንም እንደ አየር መንገድ ያሉ ትልቅ አገራዊ ተቋማትን የስምምነቱ አካል ማድረግ ግን በቂ ውይይትን የሚጠይቅ እንደሆነ አሳስቧል። በተቋሙ ቀጣይ ህልውና ላይ ሊኖረው ስለሚችለው ተጽዕኖም በጥልቀት ማየት ይገባል ይላሉ። እንግዲህ ወደብ ሲባል ብዙ የሚያመጣው የኢኮኖሚ ትርፍ አለ ብዬ ነው ገምተው። ያ ትርፍ እንዲህ በቀላሉ አይመጣም። ምክንያቱም ወደ ቡም ቢሆን መገንባት አለበት። ወደ ቡም ቢሆን በተቻለ መጠን ለተጠቃሚው ሊውል በሚችል መልኩ መሰራት እና እንደዚሁም ደግሞ በመዋለ ንዋይ ደረጃ ገንዘብ መውጣት ይኖርበታል። እንግዲህ ብዙ ነገር ይቀረዋል፣ ግን በመሰረቱ ሀሳቡ የሚደገፍ ነው ብዬ ነው የምገምተው። አሁን በተባለው መልኩ በአየር መንገድ ወይም ደግሞ በሌሎች ድርጅቶች የባለቤትነት መሰረት ይለወጣል የሚለው ገና አነጋጋሪ ነው። እኔ እንደሚገባኝ ከሆነ አየር መንገዱ የግል በግል ሳይሆን የመንግስት ድርጅት ነው። የመንግስትን ድርጅት በእንደዚህ አይነት ሁኔታ ለአንድ ሀገር ለመስጠትም ሆነ ተሳታፊ ለማድረግ ብዙ ውይይት የሚጠይቅ ይመስለኛል። ምክንያቱም ይሄ አየር መንገድ በአንድ ግለሰብ በአንድ መንግስት የተቋቋመ ሳይሆን ብዙ መንግስታት የለፉበት የደከሙበት እንደመሆኑ መጠን ያንድኑ ያህል ስምምነትና ውይይት የሚጠይቅ ይመስለኛል። በዛውም ደግሞ በእርግጥስ የአየር መንገድ ባለቤትነት መስጠት ማለት አየር መንገዱን ይጎዳዋል አይጎዳውም? ምንድነው ጥቅም የሚያመጣው የሚለው በደንብ የታሰበበት አይመስለኝም። አሁን በዚህ መልኩ ለውጥ ሲደረግ የወደፊት አቅጣጫው እድገት ያመጣል ወይስ ውድቀት ያመጣል የሚለው መጠራት ያለበት ይመስለኛል። አሁን እንደማየው ከሆነ በዛ ደረጃ ህዝቡም የተነጋገረበት ባለመሆኑ አስፈሪና አስቸጋሪ ነው ብዬ ነው መገመተው። አቶ ክቡር መንግስት የስምምነት ድርድሮችን ሲያደርግ አየር መንገዱ የሀገሪቱ ብቸኛ መውጫ በሯን መሆኑን ከግንዛቤ ማስገባት ይኖርበታል። ሌሎች የወደብ አማራጮችን ጥቅምና ጉዳትም በተገቢ መንገድ ማየት ይገባልም ብለዋል። ቦሌ አየር መንገድ ትልቅ የኢትዮጵያ ወደብ ነው ብለን መገመት እንችላለን። መንገደኛ ይጓጓዙበታል ቁሳቁስ ይጓጓዝበታል። ወደዚህም ወደዛም ይኬዳል እና ይሄንን ትልቁን ወደብ ወደብ ያደረገው አየር መንገድ ነው። ስለዚህ አየር መንገድን እንደገና መነካካት ያለንን በእጃችን ያለንን ወደብ ችግር ውስጥ እንደመክተት ነው ብዬ ነው የምገምተው። እኔ በበኩሌ ብዙም የሚጥመኝ አካሄድ አይመስለኝም። በነገራችን ላይ ግን ወደብ ለምሳሌ የጅቡቲን ወደብ ብንወስድ ባለፉት ሀያ ሀያ አምስት ዓመታት የጅቡቲ ወደብ በጣም ብዙ ገንዘብ የፈሰሰበት እና በመንግስቱ ማለት ነው የጅቡቲ መንግስት ኢትዮጵያንም ቢሆን ጠቅሟል እንጂ አልጎዳትም። ምክንያቱም ያንን ሁሉ ኢንቨስትመንት የኢትዮጵያ መንግስት ምንም ወጪ ሳያደርግ አገልግሎቱን ብቻ በመጠቀም ለረጅም ጊዜ የአገሪቷ እድገት በዛ ፖርት ላይ የተመሰረተ ነበር ብለን መናገር እንችላለን። ግን ፖርት ለኢትዮጵያ ለምሳሌ ከፖርት ሱዳን ስንጀምር ሰሜናዊ ኢትዮጵያ መሀል ሀገርን በጅቡቲ፣ ትንሽ ደግሞ ወረድ ወደ ደቡብ ብንሄድ በዚህ በአሁን ስምምነት እየተደረገ ባለው በሶማሌላንድ ፖርት፣ ወደ ታች ደግሞ ወደ ደቡብ ስንሄድ በሞምባሳ ፖርት ወይም በላሙ ፖርት መጠቀም የሚቻል ከሆነ የኢትዮጵያ የኢኮኖሚ እድገት በዛ ላይ መወዳደር እና የበለጠ ውጤት ማምጣት የሚችል ይሆናል። ፖርቶች መብዛታቸው ለኢትዮጵያ ጥቅም አላቸው። ምክንያቱም የዋጋ ውድድርም ስለሚኖር በተቻለ መጠን አገልግሎት በሚሰጥበት ወቅት የተሻለው አገልግሎት በተሻለ ዋጋ የሚሰጠው ላይ የመሄድ ጉዳይ አለ እና እንዲያው ራሳችንን በዚህ በአሁን መንግስት በተስማማው በዛ ብቻ መወሰኑ ትክክል ላይሆን ይችላል ብዬ ነው የምገምተው ከኢኮኖሚ አንጻር። አቶ አለማየሁ በበኩላቸው የተፈረመው ስምምነት ብሔራዊ ጥቅምን የሚያስጠብቅ የሚሆነው ብስለት ያለው የዲፕሎማሲያዊ ስራ መስራ ከተቻለ ብቻ ነው ይላሉ። በመሰረቱ የአሁኑ ስምምነት አዲስ ነገር አይደለም። የተጀመረው ሲሞከር የቆየው ከሁለት ሺህ አስራ ሰባት ጀምሮ ያ ማለት ከጠቅላይ ሚኒስትር ሀይለማርያም ደሳለኝ ዳሴጣላይ በነበሩበት ኢህአዴግ የሚባለውን ድርጅት ሲኖር በነበረበት ጊዜ ጀምረዋል ነገር ግን በተለያዩ ምክንያቶች ወዴት አላነበ አሁን ስምምነት ነው ስምምነቱ የኢትዮጵያ ብሔራዊ ጥቅም ያስከብራል ነገር ግን የኢትዮጵያ ብሔራዊ ጥቅም ያስከብራል ስንል ዲፕሎማሲ ታክት ጠይቃል ህግጋትና ደንቦች ያሉት አለም አቀፍ ትስስር ነው ያለው እነኛን የጨዋታውን ህጎች ማክበል ይጠበቃል በዲፕሎማሲ ጨዋታ ውስጥ የቼዝ ቦርድ ጨዋታ ነው በለው። የቼዝ ጨዋታ ነው በለው። ምን ማለት ነው? ኢትዮጵያ ብሔራዊ ጥቅማ ስታስከብር በማስከበር ስትንቀሳቀስ ሪኮግኒሽን መሰረት ከነበረባት እኔ ከዛ መለስ ያሉ ድርድሮች ማደ ነበርባት። ቢግን ማ ነው ኢኮኖሚ ለምሳሌ፣ የአየር መንገዱ ድርሻ እንደምትሰጥ ሪፖርት ተዛይ ተዘግቧል። ሌላው ነገር ላይ ባናየውም እንኳን የሜሞራንደም አንደርስታንዲንግ የተፈረመ ስምምነት ቴክስት ምን እንደያዘ ዝርዝሩን አላውቅም። ቢኮዝ ቴክስቱ ይባል ወጣ ሰውን በሳልት አደነ የሁለቱ ሀገራት መግለጫዎች ጋዜጣዊ መግለጫዎቹን ብቻ በመመልከት ውስጥ ንታሪ ስጠር ያለ ነው። ሶ ግልጽ ይፋ የሆነ የእውቅና የመስጠት መግለጫ በመለስ ያሉ እርምጃዎች መውሰድ ይቻላል። ታሲት የምንለው ወይም ኢምፕሎሲት ኮሚሽን ይባላል። ያ ሀገሮችን ሳታስቀይም የምትጫወተው የዲፕሎማሲ ቼዝ ነው። የኢትዮጵያ ዲፕሎማቶች ግን ያንን እያደረጉ አይመስልም። ትንሽ አማተርሽ የሆነ አካሄድ አለ። ለምሳሌ ትዊተር ላይ ብትሄድ አሁን የውጭ ጉዳይ ሚኒስትር ስቴት ሚኒስተር ምስጋኑ አረጋ የሶማሊላንድን መግለጫ ሼር ያደረገውና ምን ብሎ አስተያየት ይሰጥበታል። ኢትዮጵያ ይህንን ተቀብላለች ይችላል፣ በደስታ ይህን ተቀብላለች ይችላል እና ኦልሬዲ ለኢትዮጵያ አሁን በኋላ ውል ይግቡ አይግቡ ሴት አኮምፕሊ የሆነ ይለምዳ ያረጋል። ኦልሬዲ በሚደረገው ኮንዳክት የኢትዮጵያ የውጭ ጉዳይ ኃላፊ ባለስልጣናት እየሰጡት ባለው መግለጫ የኢትዮጵያ ጠቅላይ ሚኒስትር ጽሕፈት ቤት እየሰጡ ባለው መግለጫ እና በተፈረመው የሜሞራንደም ኦፍ አንደርስታንዲንግ ወረዲ የኢትዮጵያ እጣ ፋንታ እየተወሰነ ይመስላል። ሪኮግናይዝ አድርጋ አድርጋ ታለች አድርግ ያለው ብሎ ዲክሌር ለማድረጉ ሙዚቃ በኢትዮጵያና ሶማሌላንድ ስምነት ጉዳይም በተመለከተ የሌሎች ሀገራት ተሳትፎም ሊኖርበት ይችላል የሚሉት አቶ አለማየው ይህ ከሆነ ደግሞ ይዞት የሚመጣው ሌላ ሀገራዊ ጣጣ ሊኖር ይችላል ሲሉ ስጋታቸውንም ይገልጻሉ። እንደምታውቁ ዲፒ ወርልድ ነው በርበራን የሚያስተዳድረው። ሁለት ሺህ አስራ ሰባት ሲጀመር መጀመሪያውኑ አስራ ዘጠኝ ፐርሰንት ደርሻ ከዲፒ ወርልድ የምትወስድ የበርበራን ወደብ አስተዳደር ተብሎ ነበረ። አሁን የሆነ ያለው ከዛ ብዙ የራቀ ነገር አይደለም። ናቫል ፎርስ የማነው ነው ነው የዱባይ የዩናይትድ አረብ ኤምሬት ናቫል ፎርስ ሊሆን እንደሚችሉ ይገመታል። ሜቢ የአሜሪካ ዲፕሎማቶች እዚህ ጀርባ ላይ ዝ ቁርናሽ እና ጄ ፒ ተርፋን የመሳሰሉ ትልልቅ የአሜሪካ ዲፕሎማቶች የነበሩ ሰዎች አሁን በፊት ጀምሮ ይህን ፑሽ ያደርጉ ነበረ። ሶማሊላንድ ቁና ሰጣት እያሉ ነበረ። እንግዲህ ለምን አሜሪካ ይሄንን ማድረግ ሳትችል ኢትዮጵያ እንድታደርገው ለምን እንደሚገፋ ነው የማይገባ። የኢትዮጵያ ጥቅም ያስገብራል ብቻ የሚል ሳይሆን ኢትዮጵያ ጥቅምንም አደጋ ውስጥ ሊያስገባ ይችላል ብሎ መመርመር ያስፈልጋል። ከሶማሊላንድ ጋር በተፈረመ መግባቢያ ሰነድ ኢትዮጵያ የምታገኘው የባርበር በቦታና በመጠን መታወቁንም መንግሥት ገልጿል። ወደ ተግባር የሚያስገቡ ሌሎች ሂደቶችም በአንድ ወር ጊዜ ውስጥ እንዲጠናቀቁ ስምነት መደረሱንም መንግሥት ጨምሮ አስታውቋል። ይህ ስምነት በቀጠናው ላይ ሊፈጥር የሚችለው ተጽዕኖም በቀጣዮቹ ጊዜያት የሚታይ ይሆናል። ቀጣዩ ዘገባችን ደግሞ የማር ጠጅን በአሜሪካ የሚመለከት ይሆናል። እንዲህ በበዓል ሰሞን የኢትዮጵያን ቤት ከሚያደምቁ ባህላዊ መጠጦች መካከል አንዱ ጠጅ ነው። ልዩ የአመራረት ጥበብና ሂደት የሚጠይቀው ዘመን ተሻጋሪ መጠጥ ከኢትዮጵያ ተሻግሮ በምዕራቡ ዓለም ተጠቃሚዎች ዘንድ ብዙም ሲዳረስ አይታይም። ይህን ሁኔታ ለመቀየር የወጠነ አንድ ድርጅት ከሰሞኑ በሰሜን አሜሪካ የመጀመሪያ መሆኑ የተነገረለት የማር ጠጅ መቅመሻ ልፍኝ ጠጅ ቤት ለተጠቃሚዎች ክፍት አድርጓል። ሀብታሙ ስዩም እንደሚከተለው ያስቃኘናል። ይህ ጠጅ የሚንቆረቆርበት ጨዋታ የሚደራበት ስፍራ ኢትዮጵያ ውስጥ ከሚገኙ እልፈኞች መካከል አንዱ አይደለም። ከአሜሪካ መዲና ብዙም ሳይርቅ የሚገኘው ንጉሥ ጠጅ ቤት እንጂ። የነበረን ቆይታ በጣም አሪፍ ነው። በጣም ቆንጆ ኤንቫይሮንመንት ነው። በተለይ ደግሞ ኢትዮጵያዊ በሆነ ወንድማችን ነው። በኢትዮጵያ እጅ የተጠመቀ እና በጣም እኔ ሴሚስዊት ነው እየጠጣሁ ያለሁትና በጣም ቆንጆ ነው። አቶ ሰለሞንና ወዳጆቻቸው የታደሙበት ንጉሥ ጠጅ ቤት ንጉሥ የወይንና ማር ጠጅ መጥመቂያ ድርጅት ከሰሞኑ ክፍት ያደረገው የቅምሻ ስፍራ ነው። ጊዜ ንጉሴ የኢትዮጵያውያንን ዘመን ያልሻረው ጣዕም በምዕራቡ ዓለም ለማስተዋወቅ የተነሱት የድርጅቱ መስራች ናቸው። ከዚህ በፊት ንጉሥ የሚባል የጤፍ ቢራ እሱን ከ2011 ጀምሮ ቆይተን በ2017 ኦፕሬሽን ጀምረን ቨርጂኒያ ላይ 2018 ገበያ ላይ አከፋፍለ ነው ጀምረን ነበር። ፓንዳሚክ መጥቶ ነው ትንሽ ያስቆመን። ኢትዮጵያ ደግሞ የቆየ የጠጅ ካልቸር አለን። ሁሉም በየቤቱ የሚሰሩት አለ እና ይሄንን ልክ እንደ ቡናችን ተቀድሞ ሌሎቹ ይዘውት ከመጀመራቸው በፊት ይሄን ነገር በትክክለኛው የእኛን የሚገልጸውን ጠጅ ይዞ መቅረብና በአሜሪካ ላይ ማስተዋወቅ ነው የፈለግኩት። አቶ ጊዜ በካሊፎርኒያ ግዛት ውስጥ በነበራቸው የቀደመ ቆይታ ስለ ወይን ጠመቃ ዘርፍ እውቀትና ልምድን ካዳበሩ በኋላ ወደ ቨርጂኒያ ግዛት በመምጣት ድርጅቱን ለመክፈት ችለዋል። አዳዲስ የወይን ጣዕሞችን ለተጠቃሚዎችም አስተዋውቀዋል። የኢትዮጵያውያኑን የዘመናት እውቅ መጠጥ ጠጅ ምርት በአሜሪካ ምድር በልዩ ሁኔታ ለመጀመር ሲነሱ ግን የመጠጡን ምንነት ለሀገሬው ተቋማት ከማስረዳት ጀምሮ ግባቶችን እስከ ማግኘት ድረስ እንደፈተኗቸው ይናገራሉ። በጣም ከባድ ነው። የሚገርምህ ነገር ላይሰንሱን አውጥተን የምንሰራውን ስንነግራቸው በተለይ ቴስቲንግ ሩሙን ልንከፍት ስንል ወይንም የመቅመሻ ክፍሉን ወይንም ጠጅ ቤት እንደምንለው ለመክፈት ስናስብ ያሉንን እንዳሉ እቃዎች ወይንም ወይኖቹን ለማስቀመስ የምናደርግበት ሂደት ላይ ከኤፍዴ ጀምሮ ቪዳክስ፣ ቲቲቪ ሁሉም ናቸው። በሂደት መጥተው ምንድን ነው የማርጠጭ ምንድን ነው የሚለውን የጠየቁን እና ሂደቱንም አካሄዱንም የሚፈቀዱ የማይፈቀዱ ነገሮች አሉ። ከማይፈቀዱ ነገሮች ውስጥ አንዱ ለምሳሌ በየቤቱ የሚሰራበት ጌሾ የሚባለው አይነት ነገር እንደዚህ አይነት ነገሮች አሉ። እነሱን የራሳችንን ጥበብ ተጠቅመን ህጉን በሚፈቅድልን ብቻ ተከትለን ማሩን ደግሞ ኢትዮጵያ ሂደን እናምጣ ብንል የኢትዮጵያን ሕዝብ ኑሮ ማስወደድ ስለሆነ፣ እዚሁ አሜሪካ ውስጥ ፈልገን ከብዙ ማሮች ሙከራ ለእኛ ጠጅ የሚሆነው መርጠን፣ በዛ መሰረት እዚሁ አሜሪካ ላይ የሚመረት የጠጅ አቅራቢ የማር አቅራቢ አለን። በዛ ሂደት ነው የጀመርነው። የአቶ ጊዜን የቀደመ እቅድ በሰሙ ጊዜ በእጅጉ ተገርመው እንደነበር የተናገሩት የቅርብ ወዳጃቸው አቶ ነጋሊ መኳንንት በጊዜያት ውስጥ የወጣቱ ትውልደ ኢትዮጵያዊ ውጥን እውን ሆኖ ማየታቸው የፈጠረባቸውን ስሜት ያጋራሉ። የመጀመሪያ ነው ዛሬ ዚህ ሲመጣና ትልቅ ስኬት ደርሶን ያገኘሁት ምክንያቱም እንዳልኩት በርካታ ኢትዮጵያውያን አሉ እዚህ ሀገር፣ በብዙ የአሜሪካ ግዛቶች ግን የምንታወቅበት ዘርፍ አለ። የተለያየ ሌሎች ዘርፎች ናቸው እንጂ እንደዚህ አይነት በተለይ ሀገራችን ላይ የሚታወቀውን ማር ወደ ጠጅ እዚህ ሀገር በሚመጥን ለዚህ ሀገር ነዋሪ ለዚህ ሀገር ተጠቃሚ በሚመጥን መልኩ እንዲህ አይነት ውስብስብ ሂደቶችን አልፎ የዚህን ሀገር መንግስት ውስብስብ ሂደቶች አልፎ ለተጠቃሚ ማቅረብ፣ የማር ወይን ጠመቃ በብዙ ሰው ዘንድ የሚታሰብ አይደለም። ስለዚህ በጣም ትልቅ ስኬት ነው ብዬ ነው የማስበው። በቀደመው የህዝብ ግንኙነት ሙያቸው የትውልድ ኢትዮጵያውያንን አኗኗርና መስተጋብር ለማጤን የቻሉት አቶ ንጋልኝ ትውልደ ኢትዮጵያውያን ብዙም ባልተሳተፉበት ዘርፍ ውስጥ ብቅ የሚሉ መሰል ጅምሮች መታገዝ እንደሚገባቸው ይናገራሉ። እንደ ኢትዮጵያዊ ካሰብከው የአገርም የባህል የማንነትም ከብዙ ታሪካችን ጋር የተያዘ ነው፣ ጠጅ ወይም ማር ማለት ነው እና ያንን ደግሞ ያንን ባህል ያንን እሴት ይዞ እዚህ ሀገር እዚህ ትልቅ ሀገር ላይ እንዲህ አይነት ስራ የሚሰራን ሰው መደገፍና ስራው ስኬታማ እንዲሁም ማድረግ እኔ እንደማስበው ከሆነ አገርን መደገፍ የአገርን ባህል ማስተዋወቅ ነው። በዛው ምክንያቱም የማር ጠጅ እና የማር ወይን ሲባል የኢትዮጵያንን ባህል የኢትዮጵያንን ስም በዛው አብሮ የሚያስጠራ ስለሆነ ኢትዮጵያውያን ትውልድ ኢትዮጵያውያን አሉ አንደኛው የሚደግፉበትን መንገድ አንዱና የመጀመሪያው መጥቶ ማየት አንድ ኢትዮጵያዊ አንድ ኢትዮጵያዊ የሀገራችን ባህል በጠበቀ እንዳይሁ በሚያኮራ መልኩ እንዲህን ስራ እየሰራ ነው እና እና ሄዶ ማየት መቶ ማየት። ይህንን ስራ ስራ ከጀመረባቸው ጥቂት ጊዜያት ወዲህ ለበርካቶች ምርቶችን ማዳረስ የቻለው ንጉሥ የወይን ጠጅና የማር ጠጅ መጥመቂያ ተቋም ጅምሩን በማስፋት በተለያዩ ግዛቶች ለሚገኙ ትውልደ ኢትዮጵያንና እንዲሁም አሜሪካውያን ዘመን ተሻጋሪውን ጣዕም ለማዳረስ እንዳቀደ መስራቹ ይናገራሉ። ከዚህ በኋላ ያለኝ እቅድ ብዙዎቹ ከተለያየ አገር መጥተዋል። እስካሁን ድረስ ሲመጡ በጣም ራቅራቅ ያለ ቦታ መጥተዋል። ይሄን መከፈቱን ሰምተን ነው የመጣ ነው የሚሉ ብዙ አሉ። ምናልባት እግር ጥሏቸው ለሌላ ነገር ግን ይህን ነገር ሳናያን ሄድን ብሎ የመጡ ብዙ ሰዎች ያጋጥመውናል። እና የእነሱ ጥያቄ አንዱ ለምን ቀረብ አድርጋቸው አከፍቶልንም ነው ይሄ ነገር ደግሞ የከፈት ነው አንደኛ የእኛን ካልቸር የያዘ ሆኖ፣ በሚቀጥለው ደግሞ ለሀበሾችም ተደራሽ እንዲሆን ነው። አገር ቤት የሚናፍቃቸው ነገር ኑሮው መሄድ የማይችሉ ካሉ እንደዚህ አይነት ነገሮች በተወሰነም ነገር ቢሆን ትዝታቸውን ወይም ፍላጎታቸውን ሙሉ ለሙሉም ባይሆን በተወሰነ መልኩ የሀገር ቤት ስሜት እንዲፈጥርባቸው ያደርጋል የሚል እምነት አለኝ እና የሚቀጥለው እቅዳችን የሚሆነው በተለያዩ ከተሞች ላይ ተጨማሪ ቅርንጫፎችን የንጉሶችን በመክፈት ለሰው ተደራሽ እንዲሆን ማድረግ ነው ወደ ንጉሥ ጠጅ ቤት እንመለስ በባህላዊ ዕቃዎችና መገልገያዎች በተደራጀው ክፍል ውስጥ ከተሰየሙት አንዱ የቨርጂኒያ ግዛቱ ነዋሪ አቶ ናትናኤል ናቸው። ከወዳጆቻቸው ጋር የነበራቸውን ጨዋታ ገታ አድርገው በጠጅ ቤቱ ስለነበራቸው ቆይታ ሀሳባቸውን ሰጥተውናል። ልጅ እያለሁ ስለወጣው የዛኔ ጠጅ አልጠጣም። አሁን ግን ያው ከጓደኞቻችን ጋር እዚህ ተሰብስበን፣ ድሮ አንድ ላይ ኮሌጅ ሄድን ልጆች ነን አንድ ላይ ብዙ ያሳለፍን ልጆች ነን እና እንደዚህ አይነት ቦታ ላይ ስንገናኝ ያው በጠጁ ምናምን በጨዋታው ምናምን ሞቅ እያደረግን እየተጫወት ነው እና በጣም ደስ ይላል። ታይሙ ቦታውን በጣም ስፔሸስ ነው። በጣም አሪፍ ነው እና ብዙ እንጠብቃለን ከዚህ በኋላ ከመዝናኛ ስፍራነት ባሻገር አብሮነት የሚደምቅበት የእርስ በርስ ትውውቅ የሚደራበት የጠጅ ቤት ባህል ባህር ተሻግረው ማየታቸው በሕዝቦች ባህልና ትውፊት ልውውጥ እንዲሁም ቅርርብ ረገድ የራሱ አዎንታዊ ሚና እንደሚኖረው የጠቆሙንም አሉ። ንጉሥ የወይን ጠመቂያ ድርጅት የማር ጠጅን በተደራጀ ሁኔታ ለአሜሪካ ገበያ በማቅረብ ረገድ ፈርቀዳጅ እንደሆነ ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ሀብታሙ ስዩምን ለዘገባው በጣም አመሰግናለው። አድማጭ ተመልካቾቻችን የምሽቱ የመጨረሻ ዝግጅታችን ፓኪስታንና የ2023 ፖለቲካዋን የተመለከተ ይሆናል። አመቱን በጦር ሰራዊቱ ብርቱ ቁጥጥር ስር የቆየው የፓኪስታን ፖለቲካ የአውሮፓውያኑ 2023 ዓ ም የፓኪስታን ዋና ዋና የፖለቲካ ሰዎች በተመለከተ ከበድ ከበድ ያሉ ክስተቶች የታዩበትም ነበር። ፓኪስታን ለረጅም ጊዜ እንዲዘገይ የተደረገውን ምርጫ በአገሪቱ በመጪው የካቲት ታካሄዳለች። ታዛቢዎች እንደሚናገሩት የፓኪስታን የፖለቲካ ምህዳር አሁንም ከጦር ሰራዊቱ ጠንካራ መዳፍ አልተላቀቀም። የቪኦኤ የፓኪስታን ዋና ዘጋቢ ሳራ ዛማን ከኢስላም አባድ ያስተላለፈችው ዘገባን ዝርዝሩን ይዟል። ቆንጅታየ ታቀርበዋለች። አንደኛው የቀድሞ የፓኪስታን ጠቅላይ ሚኒስትር ኢምራን ካን በሙስና ወንጀል ተከሰው እስር ቤት ገብተው በክስ ላይ ክስ እየተደራረበባቸው ጣጣቸው እየበዛ ሲሄድ በሙስና ወንጀል ጥፋተኛ ተብለው የተፈረደባቸው ሌላኛው የቀድሞ ጠቅላይ ሚኒስትር ናዋዝ ሻሪፍ ደግሞ ሀገር ጥለው በወጡ በአራት ዓመታቸው ሲመለሱ የነበሩባቸው ክሶች በሙሉ ተሰረዙላቸው። የሰብአዊ መብት ተሟጋቹ ቡድን የሂዩማን ራይትስ ዋቹ ባልደረባ ሳሩፕ ሊዛድ ለምን እንደዚህ እንደሆነ ያስረዳሉ። ፓኪስታኒ የፓኪስታንን ፖለቲካ አሁንም ቢሆን የሚቆጣጠሩት ከምርጫ ፖለቲካም ከህዝብ ድጋፍም ሆነ ከህዝብ ፍላጎት ጋር ግንኙነት የሌላቸው ኃይሎች ናቸው። በፓኪስታን ፖለቲካ ዋናው ተዋናይ የጦር ሰራዊቱ ነው። የቀድሞ ጠቅላይ ሚኒስትር ሻሪፍ የጦር ኃይሉን በፖለቲካ ጉዳይ ጣልቃ እየገባ ነው ብለው እስከ ቅርብ ጊዜ ድረስ ሲወነጅሉ ቆይተዋል። በኋላ ደግሞ ከጉልበተኛው ተቋም ጋር ተደራድረው ወደ ሀገራቸው ተመለሱ። ወደ ጦር ሰራዊቱ ጠጋጠጋ ይሉ የነበሩት ኢምራን ሃን ደግሞ በኋላ ላይ ከስልጣን ያስነሳኝ የክስ ማዓት እንዲወርድብኝ ያደረገው የጦር ሰራዊቱ ነው ብለው አማረዋል። ኢምራን ሃን ባለፈው መጋቢት የጸጥታ ኃይሎች በቁጥጥር ስር ሊያውሏቸው ቤታቸው ሲሄዱ ደጋፊዎቻቸው ለተቃውሞ በወጡ ጊዜ ቪኦኤ አነጋግሯቸው ነበር። ለደጋፊዎቹ ባስተላለፉት መልእክት በዚች ሀገር ጉዳይ አድራጊ ፈጣሪው አንድ ሰው ነው ብለው ነበር። ማንን ማለት ሆነው ተብለው ሲጠየቁ ፎር ዘ አርሚ ቺፍ ሂ ሜክስ ዘ ዲሲዥንስ፣ የጦር ሰራዊቱ አዛዥ ናቸዋ። ማናቸውንም ውሳኔ የሚወስኑት እሳቸው ናቸው። ሀን ካለፈው ነሐሴ መጀመሪያ አንስተው እስር ቤት ናቸው። በሙስና በአገር ክህደትና አመጽ በመቀስቀስ ወንጀል ብዙ ክሶች ተመስርተውባቸዋል። የፖለቲካ ተንታኟ አንበር ራሂም ለቪኦኤ ያስረዳሉ። እዚህ ጋር ሁላችንም መረዳት ያለብን የጦር ኃይሉ በአመፅ የሚሆን በፖለቲካ ጉዳይ ጣልቃ መግባቱን በመቃወም የሚፈታተን ሰው ከፖለቲካው መድረክ መወገዱ አይቀርም። አንዳንዴ ጭካኔ በተሞላበት መንገድ፣ አንዳንዴም ቀስ ተብሎ ከፖለቲካ ዞር እንዲል ይደረጋል። የተከበራችሁ ተመልካቾቻችንና አድማጮቻችን፣ የምሽቱ ዝግጅታችን በዚህ ተጠናቀቀ። ከስቱዲዮ በማቀናበር ኤልያስ አስማረ፣ እንዲሁም የምሽቱ አዘጋጅ ቆንጅታ የነበረች። አብራችሁ ስለነበራችሁ በጣም እናመሰግናለን። ሳስተናግዳችሁ አመሻው ታስማማኝ ነበርኩኝ። መልካም ምሽት ይሆንላችሁ።